قدموا زينا وأنا أبي وطعن تعيدي أسرتوك على ثلاثة صفاب أصابيه لك زي أبهر ومهارنا ولك وما ومداننا يسوس كرسوس كما أنت باعتتك أبوه باعتتو وأبوه ولد ولوك كما زين زي عمّا زعلوا تو أمه بسماعاته وأبا دي بمثل زواره دم سماعاته زعلوا زي, زي عمره مسعاته زين بل أبوه باعتتو وأبا راقلت أثمان فصاصر قادر أستقر سجي وصلي ተፈሱ ሰማያት ወታሴየት ምድር በልደቱ ለወልድኪ መላእክ ዜናው መላእክ ዜናው ወፍስሓ ወሐራ ሰማይ ሰብህን ዘብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ወኖሎት ቤተልሔም አንከሩ እምዘሩ ወሰሙ ሰብአ ሰገል ርእዮሙ ኮከበ መጹ እምሩቅ ብሔር ከመ ያስግዱ ለወልድኪ ወግነው ለኪ ውእቱ ኮከብ ዘመርሖሙ እምስራቅ አብጽሖሙ እስከ ቤተልሔም ቆመ መልዕልቲኪ አብሎኪ አንቲ ምስለ ሕጻንኪ ወሬኦ ሙልክቱ መሰግላን ተፈሱ አብየ ፍሳ ቦአዩ ቆሙ ቅድሜው ወርቁ ዲበ ምድር ወሰገሩ ወጡ ዋርሃው መዛግብት ይሆሙ ዋቡ ሁለቱ አማ ወርቀ ከርብ ወሰኢነ ወይቤሉ አማ አባይነ ለከ ጣነ አቅረምነ ለከ ምዚያከ ለክቡር ስምከ ኦ አምላክነ በእንተ አጢአተ ህዝብከ ከመቶ ከብስለቶ ወመሳይቶ ዘመጻይ ዘመጻይ ከከመት እስራኤል ሀጢአቶሙ ወልጂ ሳይሮይ ክፍለነ ሰአል ለነ ቅድስት